ወጣቶች የተለያዩ የፖለቲካ ፓርቲዎችን ሲደግፉ ምክንያታቸው ምንድን ነው? ቅዳሜ ተጠርቶ በነበረው የመድረክ ሕዝባዊ ስብሰባ ላይ የተገኙ የዚህኑ ድርጅት ደጋፊዎች አነጋግሮ እስክንድር ፍሬው ተከታዩን አስተላልፎልናል። ያነጋገርኳቸው ወጣቶች የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ጠርቶት የነበረው ህዝባዊ ስብሰባ ከመበተኑ በፊት በጃን ሜዳ የተገኙ ናቸው። ከእነዚህ አንዷ በግል ስራ ላይ የተሰማራችው ቦንቱ በቀለ ይህንን ድርጅት ለምን እንደምትደግፍ በማብራራት ትጀምራለች። አሁን በቅስቀሳው ወቅት የምንሰማው ነገሮች አሉ። በክርክርም ወቅት በቴሌቪዥንም፣ በጋዜጣ፣ በመጽሔቶች የምናየው ነገር አለ። ከዛ መረዳት የምንችለው መድረክ የሚባለው ፓርቲ በዲሞክራሲ፣ በመልካም አስተዳደር፣ በሰብአዊ መብት በመጠበቅ የሚያምን ፓርቲ ስለሚመስለኝ ነው። አሁን ለምሳሌ ምርጫ የምርጫ አንድ ሳምንት ሲቀራው ነው እንግዲህ ይሄ ስብሰባ የተካሄደ ያለውእና ገዥው ፓርቲ ኢህአዴግ ከፍተኛ የኢኮኖሚ እድገት እያመጣው ስለሆነ በሀገሪቱ የመመረጥ እድል ሰፊ ነው ብሎ ያስባል። እድገት አምጥቻ አለው እያለ ነው የሚቀሰቅሰው። ይሄ ለምሳሌ የመድረክን የመመረጥ እድል ያጠበዋል ብለሽ ታስቢያለሽ? ከዚ አንጻር ምንድን ነው? ከዚ አንጻር የማስበው ኢህአዲግ አምጥቻ አለው የሚለው የኢኮኖሚ እድገት ትንሽ ችግር ያለበት ይመስላል ስቲል በጣም ሰፊ ጋፕ አለ። ሰፊ ልዩነት አለ። ልዩነት አለ በሀብታም እና በድሀ መካከል የአንድ ሀገር ዜጎች ሆነው በጣም ሰፊ ልዩነት አለ። ይህንን በአብዛኛው የኢትዮጵያ ህዝብም የሚረዳው ይመስለኛል። እና ይሄ መድረክ እንዳይመረጥ ያደርጋል የሚል ወይም ድምጽ እንዳያገኝ ያደርጋል የሚል እምነት የለኝም። ስለዚህ እያልሽኛለሽ የኢኮኖሚ እድገቱ አብዛኛውን ህዝብ ተጠቃሚ ያደረገ አይደለም። አዎ፣ ተጠቃሚ ያደረገ አይደለም። የተወሰነ ክፍል በጣም ሄዷል። እውነት ነው፣ የተወሰነ ክፍል በጣም ሄዷል። አብዛኛው ህዝብ ግን እንደዛ አይደለም፣ እንደሚወራው አይደለም። እዚህ ላይ ተቃዋሚዎችን በተመለከተ የሚነገር ነገር አለ። ስለ ገዢው ፓርቲ የሚነገረውን ያህል ተቃዋሚዎችን አንዳንድ ሰው አያምንም። አንድነታቸውን ህብረታቸውን ጠብቀው አይጓዙም፣ በየጊዜው ሲከፋፈሉ ይታያል እና አስተማማኝ መሰረት ላይ አልቆሙም ሲሉ ይተችቸዋሉ። አንቺ እንደ ተቃዋሚ ፓርቲ ደጋፊ እንደ መድረክ ደጋፊ እና አስተያየቶች እንዴት ነው የምታያቸው? እንደዚህ ነገሮች ያሳስቡሻል? ልዩነቶች ይኖራሉ ሁሌም አይኖሩም ማለት አይቻልም። ይኖራሉ ግን የሚሰሩት ለአንድ ሀገር ነው ለአንድ ህዝብ እስከሆነ ድረስ፣ ፓርቲ ሲባል ያው የሰዎች ስብስብ ነው፣ ድርጅት ሲባል። ሰዎች ደግሞ የተለያየ አስተሳሰብና አቋም አላቸው። ከዛ የተነሳ ሁሌም ልዩነቶች ይኖራሉ እና ይህ ብዙ የሚያሳስብ አይመስለኝም። መድረክ ለምሳሌ ከፌዴራሊዝም አንጻር አሁን ያለው በቋንቋን መሰረት ያደረገው ፌዴራሊዝም እንዲቀጥል ያደርጋል። ፌዴራሊዝምን በእርግጥ ይደግፋል። ሌሎችም ፖሊሲዎች አሉት። ከነዚህ ከነዚህ ሁሉ አንቺን ለምሳሌ የሚሰዱሽ ወይ መድረክ እንድትደግፊ የሚያደርጉ የትኞቹ ናቸው? አንዳንዶች ለምሳሌ ቋንቋን መሰረት ያደረገውን ፌዴራሊዝም የማይቀበሉ አሉ። እኔ ቋንቋን መሰረት ያደረገ ፌዴራሊዝም እቀበላለሁ በበኩሌ። ምክንያቱም ቋንቋ የአንድ ሕዝብ መገለጫውም ጭምር ስለሆነ አንድን ሕዝብ ከቋንቋው ለይተን ልናየው አንችልም። ይህ ሕዝብም ነው ሀገርን ሀገር የሚያሰኛት። ስለዚህ ያንን እቀበለዋለሁ እኔ። ሌላው አስተያየት ሰጪ ተስፋ ያበራ የመድረክ ደጋፊ ብቻ ሳይሆን አባል ጭምር ነው። እርሱም እንደዚሁ የድጋፉ ምክንያት ያብራራል። ስለም መድረክን የሚደግፈው ያው መድረክ ህዝባችን ይወክላል ብዬ ስለሚያምን ነው። በሀገራችን የሚታዩ ችግሮችን ይፈጣል ብዬ ስለሚያምን፣ በዲሞክራሲና በአለመግባብ ሌላ የሚፈጠሩ ችግሮችን በዲሞክራሲያዊ መልክ ሊፈጣ ይችላል ብዬ ስለሚያምን ለዛ ነው የሚደግፈው። ለምሳሌ ከገዢ ፓርቲ ኢህአዴግ ምን የተሻለ አማራጭ አቅርቧል ብለህ ታምናለህ? መድረክ ከገዢ ፓርቲ አንድ የምናየው ነገር አንድ ዴሞክራሲ በቴዎሬቲካል በቃላት እንጂ በስራ ብዙ የምናየው ነገር የለም። ለምን ልክ ባለስልጣናት ወይም ከባለስልጣን የሚገናኙ ሰዎች ብቻ ናቸው፣ በጥሩ ሁኔታ ካለው ኑሮም በጥሩ ሁኔታ እየኖሩ አሉት። ይሄ ደግሞ ብዙ ህዝቦች እየተጎዱ እየሞቱ በየበረሃ በየቦታ እየሞቱ መሆኑን ካለንበት ሁኔታ በጣም እንረዳለን። ተጠቃሚ አልሆንም፣ እኛ ብዙ ባየንበት ብዙ ተጠቃሚ አይደለንም። በጣም ተጎጂ ይሆነናል። እኔ አሁን ለምሳሌ መንግስት ሰራተኛ ነበርኩ። በስራ ቦታ እንኳን የኢህአዴግ አባሎች እና ሌሎቹ እኩል አንታዩም። ለምን እንደ ሁለተኛ ዜጋ ነው የምንታዩ? ይሄ ችግር በመድረክ ይፈታል ብዬ ስለሚያምን መድረክን እደግፋለሁ። እንግዲህ ገዥው ፓርቲ ያድግ የተሻለ እድገት አስመዝግቤያለሁ። እናም ያመጣሁት የኢኮኖሚ እድገት ምርጫውን እንዳሸነፍ ይረዳኛል ብሎ ያስባል። ይሄ ነገር ምናልባት ድምፅ ከማግኘት አንጻር ኢህአዴግን ይጠቅማል፣ መድረክን ይጎዳል ብለ ታስባለ? ትክክለኛ የዲሞክራሲ ምርጫ ቢኖርና ህዝቡ የራሱን ድምፅ በግድ በራሱ በፍላጎቱ የሚሰጥ ቢሆን በምንም ሁኔታ ኢህአዴግ ያልፋል ብዬ አልገምትም፣ አላምንም። ስለዚህ የኢኮኖሚው ሁኔታ ድምፅ አያሳጣንም፣ መድረክን ድምፅ አያሳጣውም ብለህ ታስባለህ? ለምሳሌ ሰሞኑን እንኳ ጠቅላይ ሚኒስትሩ በአምቦ የባቡር መስመር የመሰረት ድንጋይ አኑረዋል፣ ነቀምት ላይ የአውሮፕላን ማረፊያ ግንባታ መሰረት ድንጋይ አኑረዋል፣ የብረታ ብረት ኢንዱስትሪ መሰረት ድንጋይ አኑረዋል። እነዚህ እነዚህ ሁሉ እንቅስቃሴዎች ስጋት አይደሉም እናንተን ድምጽ ከማሳታት አንጻር ላይ ታየዋለኝ። ይሄ ህዝቡ ያውቃል። ከዚህ በፊትም ብዙ መሰረተ ልማት የሚባሉ ብዙ ነገሮች ድንጋዮች ይቀመጡ ነበር ግን አሁን ህዝቡ ልክ ብዙ በነበሩበት ሀያ አራት ዓመት ውስጥ ያልተሰራ ስራ ዛሬ መሰረተ ድንጋይ በማድረግ ብዙ የሚሰራ ስራ ይመጣል ብዬ አላስብም። ህዝቡን ደግሞ ችግሩን በጥልቀት ያገኘና የተረዳ ነው ብዬ አስባለሁ። ምንም አዲስ ነገር ይፈጠራል ብዬ አልገምትም። እንደ መድረክ ሁሉ የሌሎች ፓርቲዎች ደጋፊ ወጣቶች የሚሉትንም በቀጣይ ዘገባዎች ለማቅረብ እንሞክራለን። ከአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ